ምስራቸው ካለ አለምን ስማ መስት ወለደ በዳዊት ከተማ። ማክሰኞ ታሳስ 27 2012 በኢትዮጵያውያን የክርስትና እምነት ተከታዮች ዘንድ የሚከበረውን የልደት በዓል አስመልክቶ ወንጌላዊ የምሩ ታደሰ በዝጽሐት ኢትዮጵያ ወንጌላዊት ቤተ ክርስቲያን አገልጋይ መንፈሳዊ መልእክት አላቸው። እንሆን እንኳን ለጌታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል አደረሳችሁ እያልኩ ለመላውና በኢትዮጵያ ከኢትዮጵያ ውጭ በተለያየ ዓለም ተበትናችሁ ለምትኖሩ ወገኖች በሙሉ በራሴና በገጻት የኢትዮጵያ ወንጌላዊ ቤተክርስቲያን ስም የመልካምነት መልእክት አስተላልፋለሁ። የገና በዓል የስጦታ በዓል ነው። ስለ ገና በዓል ከሌሎቹ ስጦታዎች አይነት ለየት የሚያደርገው ብዙ ስጦታዎች በምድር ላይ አሉ። የአበባ፣ የገንዘብ፣ የቤት፣ የካርድ የተለያዩ ስጦታዎችን ሰው ይሰጣጣል። በተለይ ስጦታዎችን የሚሰጣጡት ወዳጆች ውለታ የተዋዋሉ ብድር ለመመለስ ለጓደኛ ለቤት ዘመድ በአጠቃላይ ለቀረበውና ለሚያውቁት የሚሰጥ ነው። የእግዚአብሔር ስጦታ ግን ይለያል። ውለታን አስቦ ብድር ለመመለስ ወይም ነገ ይህንን ያደርገልኛል ብሎ አይደለም። በነቢዩ ኢሳያስ ላይ እንዲህ ተብሎ ተጽፏል። ከአንድ እስከ ዘጠኝ ያለውን በቤት አንዱ ቦት፣ እኔ ግን አጭር ቃል አነባለሁ። ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያም የዛብሎን የንፍታሌም ምድር አቃለል፣ በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብ ገሊላ ያከብራል። ቁጥር ሁለት በጨለማ የሄደ ህዝብ ብርሃንን አየ፣ በሞት ጥላ አገር ለኖረ ብርሃን ወጣላቸው። ቁጥር ስድስት ህፃን ተወልዶልናልና ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል። ስሙም ድንቅ፣ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ስለዚህ የእግዚአብሔር ስጦታን የሰጠው በጨለማ ላለ፣ ለታመመ፣ ለተጨነቀ፣ ግራ ለገባው፣ በሞት ጥላ ላለ፣ ለሰይጣን ባሪያ ለሆነ፣ ለኃጢአተኛ አልፎም ለእግዚአብሔር ጠላት ለሆነ ህዝብ እግዚአብሔር የሰጠው ስጦታ ነው። ይህ ስጦታ ለተቀበሉት ሰውስ ነው፣ መጣሞጫን፣ መታረቂያን፣ ብርሃን የዘላለኝት መቀበያን የእግዚአብሔር ልጅነትንም አግኛ ነው። እንደ ምዕራባውያኑ የገና አባት ወይም ሳንታ አይደለም። እግዚአብሔርን ስጦታ እውነተኛ ስጦታ ነው። ይህ ስጦታ በየአመቱ በዓልን የምናደርግበት ብቻ ሳይሆን በየቀኑ የምንኖርበት ስጦታ ነው። እግዚአብሔር ስለዋለብን ስጦታ እያሰብን እግዚአብሔር የምናመሰግንበት ነው። ስለዚህ እግዚአብሔር እንድናመሰግን መልእክቴን አስተላልፋለሁ። እግዚአብሔር ኢትዮጵያን በፍቅር፣ በመተሳሰብ፣ በመስማማት በአንድነት ህዝቦቿን ይባርክ። እግዚአብሔር ይባርካችሁ። ጨለማችን በርቷል። አዳኛችን ኢየሱስ ተወልዷል። ከማህበረሰብ ለማህበረሰብ።